ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ዶክተር ደሳለኝ መንገሻ የቀድሞው የጎንደር ዩኒቨርስቲ ፕሬዚደንት፣ ትምህርት መዋቅሩ በግልና በመንግስት ከፍተኛ የትምህርት ተቋማት መካከል ያሉ ልዩነቶች ምንድናቸው? ምን አዎንታዊ ምን አሉታዊ ገጽታዎች አሏቸው? በግልና በመንግስት ተቋማት መካከል ያሉትን ሁኔታዎች ለመገምገም በአጠቃላይ እንግዲህ በኢትዮጵያ ከፍተኛ ትምህርት ውስጥ የግልም የመንግስትም ተቋማት ያው ፈቃድ አግኝተው እውቅና አግኝተው ይሰራሉ። ስለዚህ ዲግሪው እውቅና አለው ማለት ነው፣ የግልም ይሁን የመንግስት። ነገር ግን በተለይ አሁን የኢትዮጵያ የከፍተኛ ትምህርት ጥራትና አግባብነት ኤጀንሲ በአብዛኛው ትኩረት አድርጎ ግምገማ የሚያደርገው የግል ዩኒቨርሲቲዎች ላይ ነው። የመንግስት ዩኒቨርሲቲዎች በአዋጅ ከተቋቋሙ በየዓመቱ ወይም በየሁለት ዓመቱም ሊሆን ይችላል የከፍተኛ ትምህርት ጥራትና አግባብነት ኦዲት ያደርጋል። ዩኒቨርሲቲዎችም በየዓመቱ ኦዲት የማድረግ ግዴታ አለባቸው። ራሳቸውን የመገምገም ያሉበትን የትምህርት ጥራት ደረጃ የመገምገም ስላለባቸው የራሱን የቻለ የትምህርት ጥራት አግባብነት ዳይሬክቶሬቶች አሉ። እነዚህ ዳይሬክቶሬቶች የትምህርት ምዘና በተለያዩ መመዘኛዎች ራሳቸውን ይመዝናሉ። ከዚያም ቀጥሎ የኢትዮጵያ የትምህርትና ጥራትና አግባብነት ኤጀንሲ የራሱን የሆነ ምዘና ያደርጋል፣ ውጤቱንም ይሰጣል ማለት ነው። ግን በአብዛኛው ትኩረቱ የግል ዩኒቨርሲቲዎች ላይ ነው። ኮርስ በተለያዩ ሁኔታዎች እንደምናየው የግል ዩኒቨርሲቲዎች ብዙ ጥራት ጠብቀው የሚሰሩ ጥሩ አደረጃጀት፣ የትምህርት ጥራት፣ ብዙ የተግባር ትምህርት መስጫ ማዕከላት ያሏቸው የተሻለ አደረጃጀት ያላቸው የግል ዩኒቨርሲቲዎች አሉ። ነገር ግን ደግሞ ያ አደረጃጀትም ሳይኖራቸው ብዙ ዩኒቨርሲቲ የሚያበቁ መስፈርቶች እንኳን በአግባቡም ሳይሟሉ በሂደት ያሟላሉ በሚል ትምህርት የሚሰጡ ተቋማት አሉ። በየጊዜው ደግሞ የሚወጣው ሪፖርት በተለይ ከኢትዮጵያ የትምህርት ጥራትና አግባብነት ኤጀንሲ የሚወጡ ሪፖርቶችን ደግሞ ስናይ በግል ዩኒቨርሲቲዎች፣ በግል ኮሌጆች የትምህርት ሚኒስቴር መስፈርትን ሳያሟሉ የሚመዘግቡ ብዙ የግል ዩኒቨርሲቲዎች እና ኮሌጆች እንዳሉ ደግሞ በየጊዜው እንሰማለን። ይሄ በጣም በትምህርት ጥራቱ ላይ ከፍተኛ ችግር የሚፈጥር ነው። ስለዚህ የመንግስት ዩኒቨርሲቲ ላይ ኢንቨስት ያደርጋል መንግስት። ነገር ግን የግል ተቋማት ደግሞ በተለይ በተፈጥሮ ሳይንሶች ብዙ ገንዘብ አውጥተው እነዚህም መሰረተ ልማቶች ሰርተው አደረጃጀት፣ የትምህርት ጥራት በየደረጃው ፈጥረው ከሚያገኙት ከዚህ ጋር በበለስ ስለሚያዩት ብዙ ጠንካራ አደረጃጀቶች የሌለባቸው የግል ተቋማትንም ሪፖርቶችን እናያለን። ስለዚህ ትኩረታቸው ብዙ ገንዘብ የሚፈልጉ በተለይ የተፈጥሮ ሳይንስ እና የቴክኖሎጂ ዘርፎች ብዙ ገንዘብ የሚፈልጉ ብዙ ግባቶች የሚፈልጉ ከመሆናቸው አንፃር ብዙዎቹ የግል ዩኒቨርሲቲዎች ትኩረታቸው በማህበራዊ ዘርፎች ነው። በማህበራዊ ዘርፎች ብዙ የተግባር እና የቤተ ሙከራ ግብዓቶች እና ቤተ ሙከራዎች ስለማያስፈልጉ እንደ ተፈጥሮ ሳይንስ ማለት ነው። ብዙዎቹ በማህበራዊ ዘርፍ ላይ ያተኩራሉ። ስለዚህም በአብዛኛው ምሩቃን የሚወጡት ከግል ተቋማት በቀላሉ አስመርቀው በሚያወጧቸው በማህበራዊ ዘርፎች ናቸው። ስለዚህ በአብዛኛው አደረጃጀታቸውም ተቋማቸውም የተገነባው በማህበራዊ ዘርፎች ተማሪዎችን ለማስመረቅ እንደሆነ እናያለን። በተፈጥሮ ሳይንስ እንግዲህ በሕክምናም የተወሰኑ ኮሌጆች አሉ። በቴክኖሎጂም ኮሌጆች አሉ። እነሱ ላይ እንግዲህ ያለውን አደረጃጀት የከፍተኛ ትምህርት አግባብነት እና ጥራት ኤጀንሲ በየጊዜውም ክትትል ያደርግበታል። ጥሩ የሚባሉ የግል ኮሌጆችም እንዳሉ እናያለን። ግን በአብዛኛው ብዙዎቹ ኮሌጆች በማህበረዘፍ ላይ የተደራጁ ኮሌጆች ናቸው። በመምህራንም አቅርቦት በተመለከተ በተለይ በግል ኮሌጆችም የምናያቸው ብዙዎቹ በመንግስት ተቋማት በመንግስት ዩኒቨርሲቲዎች ተመዝግበው እየሰሩ ያሉ በትርፍ ሰዓታቸው በግል ኮሌጆች የሚያስተምሩ በጣም ብዙ መምህራን ናቸው። የሙሉ ጊዜያቸውን ወስደው ሳይሆን በትርፍ ጊዜያቸው ደግሞ የሚሰሩ መምህራን ቀላል አይደለም ቁጥራቸው። ስለዚህ በግል ኮሌጆች ያለው አደረጃጀት መምህራን የሙሉ ጊዜ መምህራን ቁጥር ቢታይ ከመንግስት ዩኒቨርሲቲዎች ጋርም የሚታይ አይደለም። ብዙዎቹ ባላቸው የትርፍ ጊዜ ከመንግስት ወጥተው በግል ተቋማትም የሚያስተምሩ መምህራን ቁጥራቸው እጅግ በጣም ከፍተኛ ነው። አሁን ያለውን የትምህርት ጥራት ደረጃ በከፍተኛ ተቋማት ውስጥ ምን መልክ ነው? መፍትሄ ሊበጅለት የሚችለው ምን መደረግ አለበት? ምን አይነት የትምህርት ፖሊሲ ሊቀረጽ ይገባል? ወይም አሁን ያለው ላይ ምን አይነት ሻሻዎች ሊታከልበት ይገባል ይላሉ በመጀመሪያ ደረጃ የኢትዮጵያ ከፍተኛ ትምህርት ፖሊሲ በጣም ብዙ አመታትን የቆየ ነው። ሳይከለስ፣ ለብዙ አመታት ሳይለወጥ፣ ሳይሻሻል የነበረ ነው የትምህርት ፖሊሲው። በቅርብ ጊዜ እንግዲህ ተሻሽሏል። የትምህርት ፖሊሲ በአጠቃላይ የኢትዮጵያ ከፍተኛ ትምህርት ፖሊሲ የሀገሪቱን የማህበራዊና ኢኮኖሚያዊ ሁኔታዎችን ያገናዘበ ሀገሪቱ የምትመራበትን የኢኮኖሚ ታሳቢ ያደረገ ፖሊሲ ነው ተብሎ አሁን ተሻሽሎ ቀርቧል። ስለዚህ አንዱ መሻሻል ያለበት ፖሊሲ ነው እንግዲህ ለረጅም ዓመታትም ጥያቄ ሲቀርብበት የነበረ ፖሊሲ ስለነበረ ብዙ ጥያቄዎች በተለይ ተማሪዎች ቀደም ሲል እስከ አስራ ሁለተኛ ክፍል ተማሪዎች ይማሩ ነበር። ግን ባለፉት ዓመታት አስረኛ ክፍል ሲደርሱ ወደ ቴክኒክና ሙያ ይሄዱ ነበር። እነዚህ ፖሊሲዎች አሁን ተሻሽለው ተማሪዎች በደንብ እድሜያቸውን ታሳቢ ያደረገ ለውጥ ተደርጓል። ስለዚህ ተማሪዎቹ እስከ አስራ ሁለተኛ ክፍል ተምረው እድሜያቸውን በደንብ በአግባቡ ትምህርት ጥቅም ገብቷቸው እስኪጨርሱ ድረስ ጊዜ የሚሰጥ የተሻሻለ ፖሊሲ አለ አንደኛ ይህ ፖሊሲ ለውጥ ያመጣል። የሀገሪቱንም የልማት አቅጣጫዎች ታሳቢ አድርጎ የተዘጋጀ ፖሊሲ ነው። ብዙ ውይይት ተደርጎበታል። አንዱ እሱ ነው። ሁለተኛ የስርአተ ትምህርት ማሻሻያ ስራዎች ናቸው። እንግዲህ ባለፉት አመታት ስርአተ ትምህርቱ ላይ ብዙዎቹ ትምህርቶች እኛ በሶስት አመት እንዲያልቁ በቂ ጊዜ የማይሰጡ የነበረ ስርአተ ትምህርቱ፣ አሁን በአብዛኛው ዝቅተኛው የከፍተኛ ትምህርት የመቆያ ጊዜ አራት አመት ነው። ስለዚህ በቂ ተማሪዎቹ በቂ ትምህርት ወስደው መረቅ የሚችሉበት ነው። ይሄ ብቻ አይደለም። ስርአተ ትምህርት ላይ ያለው ችግር በአብዛኛው እንግዲህ ሶስት ነገሮች ያሉ ስርአተ ትምህርት ውስጥ እውቀት፣ ክህሎት እና አመለካከት የምንላቸው ማለት ነው። ብዙ ጊዜ የስርአተ ትምህርቶች የሚያተኩሩት በተወሰነ መልኩ ባላቸው ግባትም ያው ክህሎት ላይ ትኩረት ይደረጋል፣ ግን በአመለካከት ደረጃ ትኩረት አይደረግም። የአመለካከት ምልከታ አድርገን ስናየው ተማሪዎች እንግዲህ እንደ አንድ ዜጋ ተመርቀው ሲወጡ ለስራ ያላቸው ፍቅር፣ ለሀገር ያላቸው ፍቅር፣ የማህበረሰብ ሴቶችን ታሪክን አክብረው አውቀው ዜጋ መወጣት ያለባቸውን ኃላፊነት ከመወጣት አንጻር ብዙ ችግሮች አሉ። እዚህ ላይ ብዙ አልተሰራበትም ማለት ይችላለሁ። የተማሪዎችን ስነ ልቦናን መገንባት ተማሪዎችን አመለካከትን መገንባት ተማሪዎችን ማነሳሳት ለሀገር ፍቅር እንዲኖራቸው ማድረግ ለስራ ፍቅር እንዲኖራቸው ማድረግ፣ እዚህ ላይ ብዙ ስርዓተ ትምህርቱ ትኩረት አያደርግም። በቃ መምህራን አስተምረው መውጣት እንጂ ስርዓተ ትምህርቱ ላይ መንግስትም የዩኒቨርሲቲ አመራርም እዛ ላይ ትኩረት አድርጎበት ይሰራ አልተደረገም። ይሄን ውጤቱን ያየነው እንደሆነ ቅድም ምናልባት ያነሳቸው ተማሪዎች በዩኒቨርሲቲ ውስጥ እያሉ እንግዲህ ከተለያዩ የሀገሪቱ ክፍሎች እንደመምጣታቸው እርስ በርስ መፈጠር የሌለባቸው ግጭቶች ይፈጠራሉ። በሃይማኖት፣ በብሔር ግጭቶች እናይተናል። ስለዚህ ያ ማለት ስርዓተ ትምህርቱ ላይ ተማሪዎች ይሄንን ተገንዝበው እርስ በርስ የሌላውን ቋንቋ፣ ሃይማኖት፣ ብሔር አክብረው በአንድ ላይ እንደ አንድ ኢትዮጵያዊ እንዲማሩ የሚያደርጋቸው አልነበረም። በቅርብ ዓመታት ውስጥ ግን በጣም ብዙ ኮርሶች ተጨምረዋል። ከሶስት ዓመትም ወደ አራት ዓመት ከአራት ዓመት ወደ አምስት ዓመት ከአምስትም ወደ ስድስት ዓመት የተለያዩ የትምህርት ዘርፎች ስርዓተ ትምህርቶች ሲዘጋጁ አዳዲስ ስርዓተ ትምህርቶች ተካተዋል። ያ ማለት ተማሪዎቹ የተሻለ አመለካከት ኑሯቸው እንዲወጡ የሚያደርግ ስርዓተ ትምህርት ተሻሽሎ ስለቀረበ አንዱ የችግር መፍቻ ነው ብዬ እወስዳለሁ፣ የስርዓተ ትምህርቱ መሻሻል። ይሄን ግን በአግባቡ መተግበር ያስፈልጋል። ወረቀት ላይ የሰፈረው ነገር በትክክል ተማሪዎቹ ላይ መተግበሩን ማረጋገጥ ያስፈልጋል። ከእዛ ውጪ ቅድም ያነሳሁት አንዱ ለትምህርት ለውጥ ለትምህርት ጥራት መሻሻል የሚያስፈልገው ነገር ግብዓቶችን በበቂ ሁኔታ መሟላት ነው። ቅድም እንዳልኩት በጣም ቁጥራቸው አነስተኛ የማይባል ዩኒቨርሲቲዎች ገና በግንባታ ላይ ናቸው። ቤተ መጽሐፍቶች በግንባታ ላይ ናቸው። ቤተ ሙከራ በግንባታ ላይ ናቸው። ሌሎችም ማለት ነው። ስለዚህ እነዚህ በአግባቡ ገንዘብ ተመድቦላቸው በጊዜ ጊዜ ተጠናቀው ተማሪዎቹ በትክክልም የተግባር ትምህርት የሚጨብጡበት ሁኔታዎች መፈጠር አለባቸው። ካልሆነ ግን ጎን ለጎን ነው ስራውም ተማሪዎችም እየተማሩ ያሉት መሰረተ ልማት ግንባታዎችን እየተካሄደ ያለው ። ስለዚህ ለተወሰኑ አመታት ይሄ ፈተና መቀጠሉ አይቀርም ብዙዎቹ በግንባታ ላይ ስለሆኑ ማለት ነው። ነገር ግን ይሄ በትክክልም ትኩረት ተሰጥቶበት መሰረተ ልማቶች ከተሟሉ ተማሪዎችን በትክክል የተግባር ትምህርታቸውን ተምረው የተሻሉ ዜጎች ነው መውጣት ይችላሉ ማለት ነው። ከዛ ውጭ እንግዲህ አንዱ ግባት እንደ ግባት የሚታየው የመምህራንን አቅም ማሳደግ ነው። በተለይ አሁን ከፍተኛ ትምህርት ሚኒስቴርም በርካታ አገር ውስጥ ያሉ ዩኒቨርስቲዎች የሁለተኛና ሶስተኛ ዲግሪ ስልጠና መስኮችን እንዲከፍቱ እየተደረጉ ነው። ያ ማለት እንግዲህ ብዙ የዩኒቨርሲቲ መምህራን ወደ ሁለተኛና ወደ ሶስተኛ ዲግሪ ያድጋሉ ማለት ነው። ያ ደግሞ ለትምህርት ጥራቱ መልሶ የራሱን የሆነ በበጎ ተጽዕኖ ያሳርፋል። ነገር ግን አሁንም ይሄ በጣም ትኩረት የሚጠይቅ ጉዳይ ነው። ብዙ ዩኒቨርስቲዎች የመጀመሪያ ዲግሪ ያላቸው ተማሪዎች ባለፈው አመት የተመረቁ ተማሪዎች ዛሬ ዩኒቨርሲቲ ገብተው ተማሪዎችን ሲያስተምሩ እንደነበረ ነው ሁላችንም የምናውቀው። ከነበረውም እጥረት አንጻር፣ ከከፍተኛ ትምህርት መስፋፋት አንጻር በአንዳንድ መስኮች በቂ መምህራንም ስላልነበሩ ልክ ሶስተኛና አራተኛ ዓመት የነበሩ ተማሪዎች ቀድሞ የተመረቀው የሚቀጥለው ያልተመረቀውን ተማሪ የማስተማር ያህል ነበረ ባለፉት አመታት የነበረው ሁኔታ። ነገር ግን አሁን የመጀመሪያ ዲግሪ ያላቸው ምሩቃን ቢያንስ ማስተማር የለባቸውም የሚል ውሳኔ ስላለ ይሄ የተሻለ ነው። ግን ባለፉት አመታት ወዲያውኑ እንደተመረቀ ዩኒቨርሲቲ ውስጥ እንደገቡ ማስተማር የሚጀምሩበት በቂ ተጨማሪ ስልጠና ሳያገኙ የነበረ ሁኔታ። ነገር ግን ይሄ በአሁኑ ሰዓት ቢያንስ አንድ መምህር ዩኒቨርሲቲ ውስጥ ለማስተማር በትንሹ ሁለተኛ ዲግሪ ያስፈልገዋል የሚል እምነትም ስላለ ቅድም ስላለ በዛ መሰረት ለውጦች ይመጣሉ ብለን እናስተባለን። ከሁለተኛ ዲግሪ ባለፈም ወደ ሶስተኛ ዲግሪ የሚ አድጉ መምህራን ለትምህርት ጥራቱ የራሳቸውን አስተዋጽኦ ያበረክታሉ ብለን እናስባለን። ከዛ ውጪ ትኩረትም ሊሰጠው የሚገባው ጉዳይ የሰላማዊ መማር ማስተማር ሁኔታ ነው። ቅድም እንዳልኩት በአሁኑ ሰዓት የዩኒቨርሲቲ ተማሪዎች ተፈናቅለው ይገኛሉ። የዩኒቨርሲቲ ተማሪዎች ብቻ ሳይሆን የዩኒቨርሲቲ መምህራንም ተፈናቅለው ይገኛሉ። በነበረው የፖለቲካ አለመረጋጋት ምክንያት ብዙዎቹ መምህራን ወደ ተወለዱበት አካባቢ ይሄዳሉ። ተማሪዎችም እንደዛው የተወለዱበት አካባቢ መቆየት ይፈልጋሉ። ይሄ በአጠቃላይ ለሀገር ግንባታ የሚኖረውን አስተዋጽኦ ችግር ውስጥ የሚከት ነው። ማንኛውም ተማሪ፣ ማንኛውም መምህር በኢትዮጵያ ባሉ የትኛውም ዩኒቨርሲቲ ሄዶ የመማር የማስተማር መብት ሁኔታም መኖር አለበት። ነገር ግን አሁን ባለው የሰላማዊ መማር ማስተማር ሁኔታ ወላጆች፣ ተማሪዎች ርቀው እንዲሄዱም አይፈልጉም። ልጆቻቸው መምህር ቢሆኑ እንኳን ቀው እንዲሄዱ አይፈልጉም። ስጋቶች አሉ። ስለዚህ በአጠቃላይ ተማሪዎቹም ከግቢ እየወጡና ሁኔታዎች ሲመለሱ ደግሞ ይመለሳሉ። ስለዚህ ጊዜ የመማር ማስተማሩ ጊዜ በጣም ጉዳት እየደረሰበት ነው ማለት እንችላለን። ተማሪዎቹ በዓመት ውስጥ ተረጋግተው የሚማሩባቸው ጊዜያት በጣም አጭር ናቸው። ይህ በሃይማኖትም በተለያዩ ግጭቶች ምክንያት በዘርም ሊሆን ይችላል። በብሔር የሚነሱ ግጭቶች፣ ባለው ሁኔታ የሚነሱ አለመረጋጋቶች በሰላም የመማር ማስተማሩ ላይ የሚፈጥሩት ችግር ተማሪዎች በአግባቡ አመት ውስጥ የተቀመጠላቸውን ጊዜ ሳይማሩ መምህራንም ሳያስተምሩ በአጭሩ ጥቂት ወራት ብቻ ተምረው እየተመለሱ ያለበት ሁኔታ ስለተፈጠረ የሰላማዊ መማር ማስተማር ዩኒቨርሲቲዎች አካባቢ ያለው ሁኔታ መረጋጋት ለትምህርት ጥራቶች ከፍተኛ አስተዋጽኦ ስለሚያበረክት ይህን አመት ጀምሮ በሚቀጥሉት አመታት መንግስት ለከፍተኛ ትምህርት ሰላማዊ መማር ማስተማር ከፍተኛ ትኩረት አድርጎ መስራት ያለበት ብዬ አስባለሁ። ይህ ካልሆነ ግን ምንም አይነት መሰረተ ልማት ቢሟላ መምህራን ቢኖሩ ሌሎች ግባቶች ቢኖሩም ስለመማር ማስተማር አካባቢ ካልተፈጠረ ተማሪዎቹ ተረጋግተው ከእነ ሙሉ ስነልቦናቸው ትምህርት ለመከታተል መምህራንም ለማስተማር አስቸጋሪ ስለሚሆን በስጋት ውስጥ ሆነው መማርም ስለማይችሉ የመማር ማስተማር ሂደቱ በከፍተኛ ሁኔታ ይጎዳል። የትምህርት ጥራቱም እንደምናየው በከፍተኛ ሁኔታ ችግር ውስጥ ይገባል ማለት ነው እና አንዱ እኔም ትኩረት መስጠት የፈለግኩት የሰላ የመማር ማስተማር ሁኔታ ከግብአትም ከሌሎችም ግብአቶች በላይ ትኩረት ሊሰጠው እንደሚገባ ነው። ያ ማለት ጥሩ የመማር ማስተማር አካባቢ ከተፈጠረ ተማሪዎች ተረጋግተው፣ መምህራንም ተረጋግተው፣ የዩኒቨርስቲ አመራርም ተረጋግተው ማስተማር ይችላል። የተሻለ የትምህርት ጥራት መፍጠር ይቻላል ማለት ነው። ዶክተር ደሳለኝ መንገሻ፣ የቀድሞው የጎንደር ዩኒቨርስቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ።